የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ ኮቪድ 19ን ለመከላከል የወጣው መመሪያ ዛሬ ስራ ላይ ዋለ። በለቅሶ ላይም ሆነ በሰርግ ድግሶች ላይ ና ከዛ በላይ የሆኑ ሰዎች ይዞ መገኘት አይቻልም ማለት ነው። ስለዚህም የሚያሳተፍ የትኛውም ግለሰብ በወንድ የሚጠይቅበት ሁኔታ እንዳለ መመሪያ ያስቀምጣል። የሰማቸኋቸውም የጠቅላይ አቃቢ ሕግ የኮሚኒኬሽን ዲሬክተር አቶ አወል ሱልጣን ለአሜሪካ ድምጽ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አቢይ ርዕስ ይቀርባል። ምርጫ ነክ ዘገባዎች የዩናይት ስቴትስ ሕግ አውጪዎች አዲስ የመቆጣጠሪያ ደንብ ለማውጣት እየተነጋገሩ ያሉበት የሐሰት መረጃዎች በዲጂታል ቴክኖሎጂው ላይ የደቀኑ ፈተና ና እንዲሁም ሳምንታዊ ስፖርት ለምሽቱ ከያዝናቸው ናቸው ዘገባዎችና ቅንብሮች ውስጥ ናቸው። ጤና ስጥልን። እንደምናመሻችው ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ መጋቢት 22 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጂ ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬና ከዋና አዘጋጁ ሰለሞን አባተ በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና እንዲሁም ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብርናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ስጥለኛ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ቆንጂ ታየ ነኝ። ከ8 ሚሊዮን በላይ ዜጎችን ተጠቃሚ ያደርጋል የተባለው አምስተኛው ዙር የኢትዮጵያ ልማታዊ ሴፍቲኔት ፕሮግራም ዛሬ ይፋ ተደርጓል። ለአምስት ዓመታት የሚቆየውና ተጋላጭ የሆኑ የህብረተሰብ ክፍሎችን ከድህነት እንደሚያወጣ የታመነበት ፕሮግራም መንግስትና አገሮቹ ከሁለት ቢሊዮን ዶላር በላይ ተጨማሪ ወጪ ያደረጉበት መሆኑ ተገልጿል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ አስተላልፈዋል። በ1997 ዓ ም የተጀመረው የልማታዊ ሴፍቲኔት ፕሮግራም በድህነት ለሚኖሩ ሚሊዮኖች ኢትዮጵያውያን የተስፋ ምንጭ ሆኖ መቆየቱን መንግስት ይናገራል። የዘንድሮውም በ48 የገጠር ወረዳዎች በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎችን አቅፎ እንደሚቀጥል ተገልጿል። ይሄኛው እንደ አውሮፓውያን አቆጣጠር ከ2021 ጀምሮ ለአምስት ዓመታት ተግባራዊ ይሆናል። ዘጠኝ ክልሎችንም ተደራሽ ያደርጋል። መርሃ ግብሩ ከ2 ቢሊዮን ዶላር በላይ ወጪ የሚደረግበት ሲሆን ከዚህ ውስጥ 65 ከመቶ በለጋሽ ድርጅቶችና 25 ከመቶ በኢትዮጵያ መንግስት የሚሸፈን መሆኑ ተገልጿል። ቀሪው 10 ከመቶ ደግሞ ከባለድርሻ አካላት የሚዋጣ እንደሆነ ነው የተጠቀሰው። ከእነዚህ ለጋሾች አንዱ የሆነው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ባወጣው መግለጫ ከጅምሮ አንስቶ ለፕሮግራሙ ድጋፍ ሲያደርግ መቆየቱን አስታውቋል። በ1997 ፕሮግራሙ ሲጀመር ከ550 ሚሊዮን ዶላር በላይ ድጋፍ ማድረጉን ያስታወሰው በዛሬው ሥነ ሥርዓት ላይ የተገኙት የዩኤስኤአይዲ የኢትዮጵያ ዳይሬክተር ሾን ጆንስ የዩናይትድ ስቴትስ ሕዝብ ለዚህ ኢትዮጵያ መር የሆነ ፕሮግራም ያለው ቁርጠኝነት ዓመታትን ያስቆጠረ ነው ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። ኢትዮጵያ ውስጥ የኮሮና ቫይረስን መስፋፋት ለመከላከል ባለፈው መስከረም የወጣው መመሪያ ከዛሬ ጀምሮ ተግባራዊ መደረጉን ጠቅላይ አቃቤ ሕግ አስታውቋል። መመሪያው አስገዳጅ የሆኑ የጥንቃቄ እርምጃዎች የተካተቱበት መሆኑ ተገልጿል። የአፍና የአፍንጫ መሸፈኛ ማድረግ፣ አካላዊ ርቀትን መጠበቅ፣ የእጅ ማጽጃ መጠቀምና ሌሎችም የጥንቃቄ እርምጃዎች አስገዳጅ ተብለው ከተዘረዘሩት መካከል ናቸው። ሰርግና ለቅሶን የመሳሰሉ ማህበራዊ ክንውኖችም መከናወን ያለባቸው ከ50 ባልበለጡ ታዳሚዎች እንዲሆን ተወስኗል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። በኤርትራ በኮቪድ-19 ወረርሽኝ ሳቢያ ተቋርጦ የነበረው የህዝብ ማጓጓዣ አገልግሎት በዛሬው ዕለት በከፊል መጀመሩ ተገልጸዋል። ብርሃነ በረሃ ከአስመራ ዝርዝሩን ይዟል። የኮሮና ቫይረስ ወረርሽኝ በፈጠረው ስጋት ምክንያት ከአንድ ዓመት በፊት በኤርትራ ተቋርጦ የነበረው የህዝብ መጓጓዣ አገልግሎት ዛሬ ሰኞ መጋቢት ሀያ በከፊል ጀምረዋል። ዛሬ የጀመረው የአውቶቢስ አገልግሎት በአስመራ ከተማና በሌሎች የተመረጡ ከተማዎችና ገጠሮች የሚሰጥ ሲሆን በተወሰነ ደረጃ ለሙከራ የተጀመረ እንደሆነ ታውቋል። የማዕከል ሪጅን የህዝብ መጓጓዣ አገልግሎት ለተገልጋዮች በጽሁፍ ባሰራጨው መግለጫ ዛሬ ጠዋት የጀምረው የመጓጓዣ አገልግሎት በአስመራ ከተማ ውስጥና በአካባቢዋ የሚገኙ የገጠር አካባቢዎች ላይ ያሉ የአውቶቡስ መስመሮች ስራ መጀመራቸውን ጠቅሶ ከጠዋቱ 12 ሰዓት እስከ ምሽቱ አንድ ሰዓት ለተገልጋዮች አገልግሎት እንደሚሰጥ አስታውቋል። በጤና ሚኒስቴር የወጡ የኮቪድ-19 መመሪያዎችንና መከላከያዎችን ያላሟሉ ተገልጋዮች የትራንስፖርት አገልግሎት እንደማያገኙም የማዕከል ሪጅን የህዝብ መጓጓዣ አገልግሎት ጽህፈት ቤት አስታውቋል። የኤርትራ ትምህርት ሚኒስቴር ባለፈው ሳምንት ይፋ ባደረገው መረጃ ትምህርት ዳግም መከፈትን ተከትሎ በየጎዳናዎች ብስክሌቶች በብዛት ሊኖሩ ስለሚችሉ አደጋን ለማስወገድ ሁሉም የትራፊክ ህጎች በሙሉነት እንዲተገበሩና ቁጥጥር እንዲደረግባቸው አሳስበዋል። የትምህርት ሚኒስትሩ አያይዞም ተማሪዎች፣ መምህራን፣ ወላጆችና ሌሎች የሚመለከታቸው አካላት በጤና ሚኒስቴር የወጡ የኮቪድ-19 መመሪያዎችንና የመከላከያ መንገዶችን በጥብቅ እንዲከታተሉና ተግባራዊ እንዲያደርጉም አሳስቧል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃነን ለዘገባው እናመሰግናለን። የሶማሊያው ጽንፈኛ ታጣቂ ቡድን የአልሸባብ መሪ ለቡድኑ ደጋፊዎች ከሁለት ሳምንታት በኋላ ቁልፍ ፕሬዝደንታዊ ምርጫ በምታካሂደው በጅቡቲ በሚገኙ የዩናይትድ ስቴትስና የፈረንሳይ ጥቅሞች ላይ በየግላችሁ ጥቃት አድርሱ የሚል ጥሪ ለደጋፊዎቹ ማስተላለፉ ተገለጸ። የአልሸባብ መሪው አህመድ ኦማር አቡ ዑበይዳ በተለቀቀ አዲስ የቪዲዮ መልእክቱ የጅቡቲን መሪዎች ሀገሪቱን በምስራቅ አፍሪቃ ሙስሊሞች ላይ የሚካሄደው ጦርነት የሚታቀድባት የጦር ሰፈር አድርገዋታል ሲል ወንጅሏል። አቡ ኡበይዳ በተለይ የጅቡቲ ወጣቶች አሜሪካኖቹንና ፈረንሳዮቹን ለማስወጣት በየግላችሁ ለሰማዕትነት ተነሱ ሲል ቀስቅሷል። አልሸባብ በማህበራዊ መገናኛው ባወጣው ድምፁም ጅቡቲ የሚገኙ የአሜሪካና የፈረንሳይ ጥቅሞችን በዋናነት ኢላማ አድርጉ ሲል አነሳስቷል። የአልሸባቡ መሪ አቡ ኡበይዳ በየግላችሁ ጂሃዳዊ ግዴታ ለመወጣት ላቃታችሁ እና ለመምጣት ፈቃደኛ ለሆናችሁ ተቀብለን መጠለያን ሰጣለን፣ እናሰለጥናችኋለን ማለቱም ተጠቅሷል። ጅቡቲ ላይ የጦር ሰፈር ያለው የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ አፍሪኮም ለዚህ የአልሸባብ መሪ የጥቃት ጥሪ ምላሽ ሰጥቷል። የእዙ ቃል አቀባይ ኮሎኔል ክሪስቶፈር ካርንስ ለቪኦኤ የሶማልኛ አገልግሎት በሰጡት ቃል የአልሸባብ መሪውን የጥቃት ጥሪ ክብደት ሰጥተን የምንመለከተው ነው ብለዋል። አስከትለውም አልሸባብ በምስራቅ አፍሪቃ ዩናይትድ ስቴትስ ላሏት ጥቅሞች አደጋ መደቀኑ እንደቀጠለ ነው። በቀጣናውና ከዚያም አልፎ የደቀነውን ስጋት የማምከን እርምጃው መቀጠሉ አስፈላጊ የሚሆነው በዚሁ ምክንያት ነው ብለዋል። ከጅቡቲ መንግስት በኩል የተገኘ አስተያየት የለም። የሱዳን መንግስት በደቡባዊው የኑባ ተራሮች ክፍለ ግዛቱ ከሚንቀሳቀስ አንድ ዋና የሽምቅ ተዋጊ ቡድን ጋር ወደ ሰላም ስምምነት የሚያመራ ሰነድ በትናንትና እለት መፈራረሙ ታውቋል። ሁለቱ ወገኖች የተፈራረሙት ሰነድ የእምነት ነጻነት ለዜጎች ሁሉ የሚያረጋግጥና ሃይማኖትንና የመንግስት አስተዳደርን የሚለይ የሰላም ስምምነት ላይ ለመድረስ የሚያስችል አንድ እርምጃ መሆኑ ተነግሮለታል። ሰነዱ መፈረሙ በጀኔራል አብደልፋታህ አልቡርሃን የሚመራው የጋራ ስልጣን መንግስት በሀገሪቱ ዙሪያ ከሚንቀሳቀሱ አማጺ ቡድኖች ጋር ስምምነት በመፍጠር በሀገሪቱ ለአያሌ ዓመታት ለብዙ ሚሊዮኖች መፈናቀልና ብዙ መቶ ሺህ ሰዎች መገደል ምክንያት የሆኑትን ግጭቶች ለማክተም በያዘው ጥረት አንድ ዋና እርምጃ ተደርጎ ተወስዶለታል። የሱዳን መንግስት ባለፈው የአውሮፓውያን 2020 ዓመተ ምህረት በዳርፉር የሚንቀሳቀሱ ቡድኖችን ጨምሮ ከበርካታ ሽምቅ ተዋጊ አካላት ጋር ስምምነት ላይ መድረሱ የሚታወስ ነው። ሞዛምቢክ ሰሜናዊ ክፍለ ግዛት ፓልማ ውስጥ ከአራት ቀናት በፊት ተቀናጅተው በተካሄዱ ጂሃዳዊ ጥቃቶች በርካታ ሰዎች መገደላቸውን የሀገሪቱ የመከላከያ ሚኒስቴር አስታውቋል። ትናንት የመከላከያ ሚኒስትሩ ቃል አቀባይ ለጋዜጠኞች በሰጡት መግለጫ፣ ባለፈው ረቡዕ አሸባሪዎች ፓልማ ውስጥ ሰርገው በመግባት ባደረሱት ጥቃት በርካታ ሰዎች ገለዋል ብለዋል። ከተገደሉት ውስጥ ከጥቃቱ ለማምለጥ በአንድ ሆቴል ተደብቀው የነበሩ ሰዎች ከከተማዋ ለማስወጣት በማጓጓዝ ላይ ሳለን በደረሰ የደፈጣ ጥቃት የተገደሉ ናቸው ነው ያሉት። ቃል አቀባይዋ አክለው ባለፉት ሶስት ቀናት የመንግስት የጸጥታ ኃይሎች ከከተማዋ በመቶዎች የተቆጠሩ የሀገሪቱ ዜጎችና የውጭ ሀገር ሰዎችን ማስወጣትን ቅድሚያ ትኩረት ሰጥተው እየተንቀሳቀሱ ናቸው ብለዋል። ካቦ ዴልጋዶ በምትባለው የነዳጅ ማውጫ እንቅስቃሴ መናኸሪያ በምትገኘው ከተማ ረቡ ዕለት ቁጥራቸው ያልታወቀ ታጣቂዎች ጥቃት ከፍተው ወደ 200 የሚጠጉ ሰዎች በከተማዋ በሚገኝ ሆቴል ሲደበቁ ብዙዎች በየደኑ ተሸሽገዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዓለም አቀፍ ዜና፣ ኮቪድ-19ን አመጣጥ በሚመለከት የዓለም የጤና ድርጅትና ቻይና በጋራ ያካሄዱት አንድ ጥናት ስለ ኮሮና ቫይረስ አመጣጥ ድምዳሜ ላይ መድረሱ ተሰማ። የጋራ ጥናቱ ረቂቅ ውጤት እንደሚያሳየው ከማናቸውም ይበልጥ የሚያሳምነው ኮሮና ቫይረስ ወደ ሰው የተላለፈው ከሌሊት ወፍ በተጋባባቸው ሌሎች እንስሳት አማካይነት ሳይሆን አይቀርም የሚለው ነው የሚል ድምዳሜ ላይ እንደደረሰ ነው አሶሺየትድ ፕሬስ የዘገበው። ይህ ጥናት ቫይረሱ ከምርምር ላቦራቶሪ አምልጦ ወጥቶ ወደ ሰው ተላልፏል የሚለው እጅግ በጣም ሊሆን የማይችል ነው ማለቱን ኤፒ አያይዞ ዘግቧል። የድመት ዝርያዎች እና ሚንክ የሚሏቸው እንስሳትም ለኮሮና ቫይረስ ተጋላጭ መሆናቸውንና የቫይረሱ ተሸካሚ ብሎም አዛማች ሊሆኑ እንደሚችሉ ጥናቱ እንደጠቀሰ ነው አክሎ ኤፒ የዘገበው። አሶሽየትድ ፕሬስ ይህንን ረቂቅ የጥናት ውጤት ዛሬ ያገኘው የዓለም የጤና ድርጅት አባል ከሆነ ሀገር ዲፕሎማት መሆኑን ገልጾ፣ ሆኖም የዲፕሎማቱን ማንነት የጥናቱን ውጤት የማጋራት ፈቃድ ስላልነበራቸው ስማቸውን ይፋ ከማድረግ ተቆጥበዋል። ሪፖርቱ በአብዛኛው የተመረኮዘው በቅርቡ ዓለም አቀፍ የጤና አዋቂዎች ቫይረሱ መጀመሪያ ወደ ተቀሰቀሰባት ወደ ቻይናዋ ውሃን ባደረጉት ጉብኝት ላይ መሆኑን አያይዞ ጠቅሷል። ይህንኑ ዜና ተከትሎ ሪፖርቱ እንደደረሳቸው በጄኔቫ የዓለም የጤና ድርጅት ዋና ዲሬክተር በሰጡት ቃል አምነው፣ ሆኖም የኮሮና ቫይረስን ምንጭ በተመለከተ ያሉት መላምቶች በሙሉ ውድቅ ሆነዋል ማለት ሳይሆን ቀጣይ ጥናት ሊደረግባቸው የሚገቡ ናቸው ብለዋል። የወረርሽኙን ዓለም አቀፍ ይዞታ በተመለከተ ደግሞ በዩናይትድ ስቴትስ የኮሮና ቫይረስ ክትባት ዘመቻው እየቀጠለ ቢሆንም በየዕለቱ በሀገሪቱ በቫይረሱ የሚያዘው ሰው ቁጥር አሁንም ከፍተኛ መሆኑ ተዘግቧል። የዩናይትድ ስቴትስ የተላላፊ በሽታዎች ተቋሙ ዲሬክተር እና የዋይት ሀውስ ከፍተኛ አማካሪው ዶክተር አንቶኒ ፋውቺ ይህንኑ አስመልክቶ ትናንት በሰጡት ቃል ይህ ሊሆን የቻለው ክፍለ ሀገሮች በተለይም በዚህ በተማሪዎች የመጸው እረፍት ወቅት አንዳንዶቹን ገደቦች በማንሳታቸው ሊሆን እንደሚችል ስጋታቸውን ገልጸዋል። ፕሬዚደንት ጆ ባይደንም ትናንት ለጋዜጠኞች በሰጡት ቃል የቫይረሱ ስርጭት ከመቀነስ ይልቅ ባለበት ከፍታው ሊቆይ የቻለው ሰው መጠንቀቁ ላይ ችላ በማለቱ ሊሆን ይችላል ብዬ ነው የማምነው ብለዋል። ፕሬዚደንቱ በመጀመሪያው የ100 የአስተዳደራቸው ቀናት 200 ሚሊዮን ክትባት ይሰጣል ማለታቸው ይታወሳል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ትናንት ባወጣው መግለጫ 51.5 ሚሊዮን አሜሪካውያን ቢያንስ የመጀመሪያውን ክትባት ወስደዋል ብሏል። 93.6 ሚሊዮን ሰዎች ደግሞ ሁለቱንም ወስደው እንዳጠናቀቁ ነው የገለጸው። ይህ በዚህ እንዳለ ዩናይትድ ስቴትስ ውስጥ ባለፉት ጥቂት ቀናት በየቀኑ ስልሳ ሺህ አዲስ የቫይረሱ ተያዦች እየተመዘገቡ መሆኑ ተገልጿል። አሳሳቢ እንደሆነም ነው አብሮ የተመለከተው። በተያያዘ ዜና በትራምፕ አስተዳደር የዋይት ሀውስ የኮሮና ቫይረስ ምላሽ አስተባባሪ የነበሩት ዶክተር ዴብራ ብርክስ ትናንት በሰጡት ቃል የክፍለ ሀገራትና የከተሞች አስተዳደሮች ወረርሽኙ በከፋ ደረጃ ከተዛመተበት ከመጀመሪያው ዙር ተምረው አስፈላጊውን የመከላከልና መቆጣጠር እርምጃ ቢወስዱ ኖሮ በኮቪድ ምክንያት በሀገሪቱ የጠፋው የ550ሺህ ሰዎች ህይወት በእጅጉ የቀነሰ ሊሆን ይችል ነበር ሲሉ ተናግረዋል። የዩናይትድ ስቴትስ ጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል ባወጣው አሀዝ መሰረት በዓለም ዙሪያ በአሁኑ ሰዓት በቫይረሱ መጠቃቱ የተረጋገጠው ሰው ብዛት ከ127 ሚሊዮን አልፏል። የስዊስ ካናል የባህር መተላለፊያን ለቀናት ዘግቶ የቆመውን ግዙፉን የንግድ መርከብ 80 በመቶ ወደ ቀኝ ልናዞረው ችለናል ሲሉ የባህር መስመሩ አስተዳደር ባለስልጣናት ተናገሩ። ዛሬ ማታ የባህር ማዕበሉ ሲበረታ ደግሞ ጎታች ጀልባዎች ስበው ፊቱን በትክክለኛው አቅጣጫ ለማዞር እንቅስቃሴያቸውን ይቀጥላሉ ነው ያሉት። ይህ መሆኑ ለስድስተኛ ቀን ተዘግቶ የቆየው የባህር መተላለፊያ ሊከፈት ሳይሆን አይቀርም የሚል ተስፋ ፈንጥቋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ጊዜ ተጠናቀቀ። ቆንጅታዬን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ መጋቢት 22 2013 ዓ ም የምሽቱ አስተናጋጅ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22፣ 25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። የዩናይትድ ስቴትሱም ፕሬዚዳንት ጆ ባይደንን መልዕክት ይዘው ወደ ኢትዮጵያ ተጉዞ የነበሩት የህግ መወሰኛ ምክር ቤቱ የሥነ ምግባር ጉዳዮች ኮሚቴ ሊቀመንበር ሴናተር ክሪስ ኩንስ ስለ ጉብኝታቸውና ስላነጋገሯቸው ባለስልጣናት ባለፈው ሳምንት አጋማሽ በዋይት ሀውስ የደህንነት ጉዳዮች ምክር ቤት የሰጡት ማብራሪያና ከጋዜጠኞችና ከሴናተሮች ለተነሱ ጥያቄዎች የሰጡትን መልስ በአፍሪቃ ነክ ርዕሶች ይዘናል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ። በኢትዮጵያ ከዛሬ መጋቢት 22 2013 ዓ ም ጀምሮ ባለፈው መስከረም 25 2013 ዓ ም ወጥቶ የነበረው መመሪያ 30 ስራ ላይ እንደሚውል ጠቅላይ አቃቤ ህግ አስታወቀ። በመመሪያ ውስጥ የተጠቀሱት አስገዳጅነት ያላቸው ደንቦች የአፍና አፍንጫ መሸፈኛ ጭንብል ማድረግ፣ ርቀትን መጠበቅ፣ እጅ ለማርጃነት የሚውል በሽታ አምጪ ተዋሲያንን የሚገል ፈሳሽ መጠቀምና ሌሎችንም ማሳሰቢያዎች ያካተቱ ናቸው። በመመሪያው መሠረትም ሰርግ፣ ለቅሶና የመሳሰሉት ማህበራዊ ትራክቦች ቁጥሩ ከ ሃምሳ ባል በለጠ ሰው ብቻ የሚከናወኑ መሆናቸውን ጨምሮ ገልጧል። የጠቅላይ አቃቢ ህጉን የኮሚኒኬሽን ዲሬክተር ያነጋገረችው ዘጋቢያችን ፀሐይ ዳምጠው ተከታዩን ለዕለቱ አቢር እሳ ድርሳናለች። የኮቪድ-19 ወረርሽኝን ለመከላከል ኢትዮጵያ መስከረም 25 2013 ዓ.ም የወጣው መመሪያ ነው። ከዛሬ መጋቢት 20 2013 ጀምሮ በአስገዳጅ ሁኔታ ስራ ላይ መዋል መጀመሩን ጠቅላይ ዐቃቤ ሕግ የገለጸው የጠቅላይ ዐቃቤ ሕግ የኮሚኒኬሽን ዳይሬክተር አቶ አወል ሱልጣን በመመሪያው የተጠቀሱትና አስገዳጅ የተባሉትን ጉዳዮች ለአሜሪካ ድምፅ አብራርተዋል። በመመሪያ ቁጥር 30/2013 ላይ ከተኛ የጥቅም ክልከላዎች አብዛኛው እዚህ ቀደም ባቸው ጊዜ አዋጅ ላይ ተከልክለው የነበሩ ተግባራት ናቸው በሽታውን ከአንድ ሰው ወደ ሌላ ሰው ለማስተላለፍ አቅም አላቸው ተብሎ የሚጠበቁ የበሽታ ማስተላለፊያ መንገዶችን የሚዘጉ ወይም የሚከለክሉ ክልከላዎችም ድንጋጌዎች ነው በመመሪያው እየተካተቱት ከነዚህ ክልከላዎች መካከል ማንኛውም ሰው የአፍና የአፍንጫ መሸፈኛ ጭንብር ወይም ማስክ ሳያደርግ በህዝብ መሀል መገኘት ገቡ ካለ ሰው ጋር ያለው ርቀትም ሁለት ሜትር ወይም ደግሞ ሁለት ያዋቅ የምጃና ከዛ በላይ ርቆ መቆም ያለበት ስለመሆኑ ከእጅ ማጽዳት ጋር ተያይዞ ሌሎችም በሽታውን ከአንድ ሰው ወደ አንድ ሰው እንዳይተላልፍ የሚያደርጉ በዓለም አቀፍ ጤና ድርጅትም በሀገራችን ጤና ሚኒስቴርም የተገለጹ መንገዶችን ጥሶ የመገኘት ነው። በሽታው እንዳለበት እያወቀ ማህበረሰብ ውስጥ የሚንቀሳቀስ ወይም ማህበረሰብ ውስጥ ተቀላቅሎ የሚኖር ሰውም ካለ ይሄ የተከለከለ ተግባር ነው ማለት ነው። ማንኛውም ሰው በሽታው ካለበት እራሱን አግሎ ለተወሰነ ጊዜ ሕክምና ክትል ለማግኘት መቻል ያለበት ስለዚህ፣ እነዚህ በግለሰቦች ላይ የተከለከሉ ክልከላዎች ናቸው። መመሪያ ሰላሳ አዲስ ደንብ ሳይሆን መስከረም ወርድ ላይ ያወጣ ነው ነው ስሉ አቶ አወል ተናግረዋል። አሁን በአስገዳጅነት የምተገበረው ህብረተሰቡ በቸለተኝነት ለቫይረሱ እየተጋለጠ ስለሆነ ነው ሲሉ ተናግረዋል። ከስድስትና ከሰባት ወራት በፊት የወጣ መመሪያ ነው። ይህንን መመሪያ ግን ከአንድ ፈጽም ረጅም ጊዜ የቆየንበት ምክንያት ምንድነው? ግን በተወሰነ መልኩ ማህበረሰቡ ከፓኒክም ስለወጣ በሂደት ራሱን መከላከል የሚችልበት በሽታ ወደ ሌሎች ሰዎች እንዳይተላለፍ የሚያደርጉ ቅድመ ዝግጅቶችን ወይም ደግሞ የአስገዳጅ መከላከያ እርምጃዎችን በገለ ራሱ ሊወስድ የሚችልበት እድል ያለ በሚል ነበረ። ከዛ በኋላ ግን ያለው ቸልተኝነት እጅግ በጣም እየሰፋ ከመዛት ጋር ተያይዞ በአገሪቱ ውስጥ እየተሰራጨ እየተሰራጭ ያለው የበሽታው ስፋት እጅግ በጣም እየሰፋ ሄዷል። የሚያዙ ሰዎችም ሆነ በበሽታው የሚሞቱ ሰዎች ቁጥራቸው አሳሳቢ ደረጃ ላይ እየደረሰ ነው ያለው። ስለዚህ አሁን ይህን መመሪያ መተግበር ካልቻልን እና ሰውን መታደግ ካልቻልን ከዚህ የበለጠ የከፋ ግር ያጋጥማል የሚል ስጋት ስላለ ይህን መመሪያ ወደ መተግበር ለመግባት የተገደደው ማለት ነው። ከዛሬ ጀምሮ በግለሰብ ደረጃም ሆነ የግል እና የመንግስት ተቋማት መመሪያውን ተግባራዊ ካላደረጉ በወንጀል ይጠየቁበታል ሲሉ ነው የገለጹት። ሀላፊው በለቅሶ ላይም ሆነ በሰርግ ድግሶች ላይ ሃምሳና ከዛ በላይ የሆኑ ሰዎች ይዞ መገኘት አይቻልም ማለት ነው። ስለዚህ የሚያሳተፍ የትኛውም ግለሰብ በወንድ ለሚጠየቅበት ሁኔታ እንዳለ መመሪያውን ያስቀምጣል። በአገልግሎት ሰጪ ተቋማት ላይ ደግሞ የተጣሉ ግዴታዎች አሉ። እንግዲህ እነዚህ መመሪያ ወጣው የመንግስት ተቋማትም የግል ድርጅቶችም ግለሰቦችም ተቋማትም እንዲገዙበት የወጣ መመሪያ ስለሆነ የመንግስት ተቋማት ይመለከታል። ስለዚህ አገልግሎት የሚሰጡበት ሂደት ውስጥ ማስክ ላላደረገ ሰው አገልግሎት መስጠት አይችሉም። ቅጥር ግቢ ውስጥ የገቡም ሰዎች መካከላቸው ያለው ርቀት ከሁለት ሜትርና ከዛ በላይ መሆኑ ማረጋገር መቻል አለበት። እንደውም ምልክት የሚያደርቡን አስገዳጅ ጥንቃቄ አቅፏል ወይም ይዟል። ትምህርት ቤቶች አካባቢ፣ የባህልና ቱሪዝም እንቅስቃሴዎች ላይ፣ ኮንስትራክሽን ግንባታዎች ላይ በሰራተኞች መካከል የሚኖረውን መራራቅ የኮንስትራክሽን ስራውን የሚመሩ ሰዎች በስራቶቻቸው መካከል ያለው ርቀት ተጠብቆ እንዲቆይ የማስካል ማድረጋቸውን የመከናተና ቼክ የማድረግ ትራንስፖርት ላይ ማስክ ያላደረጉ ሰዎች ወደ ታክሲ ውስጥ እንዳይገቡ የመከላከል እነዚህ እነዚህ ክልከላዎች በመመሪያ ተቀምጠዋል ማለት ነው። ስለዚህ ይህ መመሪያ ካስተገበረ በእንደዚህ አይነት የወንጀል ተግባር ውስጥ የሚሳተፉ ሰዎችን በጋጋቦ ለማስቀጣት የሚያስችል መመሪያ ነው ማለት ነው። ስለዚህ በነዚህ መመሪያ የተመላከተው አግባብነት ያለው ሕግ በሚል የተመላከተው የወንጀል ሕጋችን ደግሞ አንቀጽ አምስት ሀያ ሁለት ነው። አንቀጽ አምስት ሀያ ሁለት ደግሞ የሚያወራው በማንኛውም የሚያደርገውን ሁኔታ ከአንድ ከወደ ሌላ ሰው ሊተላለፍ የሚችል ወረርሽኝን ለመከላከል የወጡ መመሪያዎች መመሪያዎችን የጣሰ ማንኛውም ሰው እስከ ሁለት አመት ሲደርስ በሚችል ቀን ቀላል እስራት ይቀጣል ይላል። በቸለት የተፈጸመው እስከ ስዱ ወር ስለዚህ እስከ ስዱ ብሎ ስላስቀመጠው እስከ ሁለት ዓመት ስንል ከአስር ቀን እስከ ሁለት ዓመት ማለት ነው። ስለዚህ ከአስር ቀን እስከ ሁለት ዓመት ያስቀጣ የሚችል የሕግ ጥሰት መሆኑን በማህበረሰቡ መገንዘብ መቻል አለበት። ገዢው ፓርቲም ሆነ ተፎካካሪ ፓርቲዎች ለምርጫው ሀገራዊ ምርጫ የሚያካሄዷቸውን ቅስቀሳዎችና ስብሰባዎችንም በመመሪያው በተቀመጠ መሰረት የሚያካሄዱ ይሆናል ብሏል። አቶ አወል ምርጫን በተመለከተ ግንባር ላይ ነው ደግሞ ገጽ ለገጽ የሚደረጉ መድረኮቻቸው ለሰላም ሚኒስተር በማሳወቅ አሬ ንበል ና መቶ ወይም ደግሞ ሁለት መቶ ተከታዮችን ነው ወይም ደግሞ ኦዲንሶችን ይዘው ከሆነ የምርጫ ቅስቀሳም ሆነ ሌሎች መድረኮችን የሚያከናውኑት ኦፕን ስፔስ ተጠቅመው ቦታው ሊይዝ ከሚችለው አንድ አራተኛውን ብቻ ተጠቅመው ሀሳባቸው መግለጽ ወይም መረጃ መልካቸው ማስተላለፍ የሚችሉበት ሁኔታ ምክንያቱ መመሪያው የሚለው ምንድን ነው? በመመሪያ ደረጃ ሀምሳ ሰው ብቻ ነው ማወያየት የሚቻለው ነገር ግን ከሀምሳ በላይ ግን ማወያየቱ ግዴታ ከሆነ ይላል ግዴታ ከሆነ ለሰላም ሚኒስተር በማሳወቅ ቦታው አዳራሹ ሊይዝ ከሚችለው አንድ አራተኛውን ፖርሽን ብቻ ተጠቅሞ ማሳተፍ የሚችል ስለመሆኑ ያስቀምጣል። ስለዚህ አዳራሹ ለሚደረጉ ሚቲንጎች ከሆኑ አዳራሹን አንድ አራተኛውን የሚይዘው ካፕቶን ወይም ሚዲያዎችን በመጠቀም ማይክራፎኖችን በመጠቀም በሰዎች መካከል ያለው ርቀት በሁለት ሜትር እና ከዛ በላይ መሆኑን በማረጋገጥ አደ ሴም ታይም እዛ ቦታ ላይ ያሉ ሰዎች ከሚሞላው አንድ አራተኛውን ብቻ መገኘታቸውን ቼክ በማድረግ የምርጫ ቅስቀሳም ሀሳብ ማስተላለፍ ይቻላል። ይሄ ለገዥው ፓርቲ ለተፎካካሪ ፓርቲዎችም የተቀመጠ ደንጋጌ ስለሆነ ሁለቱም በሁለቱም ያሉ ፓርቲዎች ይህንን ማክበርና መከተል መቻል አለባቸው። የትራንስፖርትና መሰል አገልግሎት ሰጪ ተቋማትም ኮቪድ አስራ ዘጠኝ በመከላከል የሀገሪቱን ሕዝብ ለመታደግ መረባረብ አለባቸው ሲሉ አክሏል። አላፊው ለአሜሪካ ድምፅ፣ ፀሐይ ዳምጦ ከአዲስ አበባ። ፀሐይን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ወደ ምዕራብ ኢትዮጵያ ይወስድናል። የአማራ ብልጽግና ፓርቲ የምርጫ ቅስቀሳ ማስጀመሪያ መርሃ ግብር ትላንት በክልሉ ዋና ዋና ከተሞች ተካሂዷል። የአማራ ብልጽግና ፓርቲ የምርጫ ቅስቀሳ ማስጀመሪያ መርሃ ግብሩን ትላንት በክልሉ ዋና ዋና ከተሞች አካሂዷል። ፓርቲው ፕሮግራሙንና የምርጫ ምልክቱን እንዲሁም ለክልል ምክር ቤትና ለተወካዮች ምክር ቤት ያቀረባቸውን እጩዎችም ለህዝብ አስተዋውቋል። አስቴር ምስጋናው ዝርዝሩን ይዛለች። ዘንድሮ ለሚካሄደው ሀገራዊ ምርጫ አማራ ክልል ዝግጅቱን አጠናቆ ወደ ስራ መግባቱን ነው የብልጽግና ፓርቲ ትላንት ይፋ ያደረገው። ዋና ዋና በሚባሉ የክልሉ ከተሞች ማለትም በደብረ ማርቆስ፣ ደሴ፣ ጎንደር እና ባህር ዳር በልዩ ልዩ ስነ ስርዓቶች የታጀበው የቅስቀሳ ማስጀመሪያ መርሃ ግብርም አካሂዷል። በዚህም የፓርቲውን ፕሮግራም፣ የምርጫ ምልክቱንና ለክልል ምክር ቤትና ለህዝብ ተወካዮች ምክር ቤት ያቀረባቸውን እጩዎች ለህዝብ ይፋ አድርጓል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የፓርቲው ጽህፈት ቤት ኃላፊ አቶ ብናልፍ አንዱአለም ፓርቲያቸው ስድስተኛው ሀገራዊ ምርጫ ነጻና ሰላማዊ ሆኖ እንዲከናወን እየሰራ እንደሆነ ገልጸዋል። ሁላችንም እንደ ፖለቲካ ፓርቲ የምንኖረው አገር ሲኖር ኢትዮጵያ የምትባለው አገር ስትኖር ፓርቲ ሆነን ልንታገል እንችላለን። መንግስት ሆነን አገር ልንመራ እንችላለን። ሌላም ሌላም የምናስበው ነገር ማድረግ እንችላለን። ኢትዮጵያ ከሌለች ግን ሁሉም ነገር የለም። ስለዚህ ኢትዮጵያ ከምርጫ በላይ ናት። ኢትዮጵያ ከፖለቲካ ፓርቲዎች በላይ ናት። ፓርቲዎች በሆነ ጊዜ ይኖራሉ፣ በሆነ ጊዜ ይጠፋሉ፣ ሌላ ፓርቲ ይቋቋማል እያለ ይቀጥላል። ትውልድ እና አገር ግን ለዘላለም ይኖራል። ስለዚህ ለዘላለም የሚኖረውን ሕዝብ ለዘላለም የሚኖረውን ሀገር አክብረን ለዚህ የሀገር ሕልውና የበኩላችንን አስተዋጽኦ በማድረግ በኢትዮጵያ ሕዝብ ዘንድም ሆነ በዓለም አቀፉ ማህበረሰብ ዘንድ ኢትዮጵያውያን የሰለጠነ ምርጫ ማካሄድ ይችላሉ የሚል ታሪክ ለማስመዝገብ ሁላችሁም የፖለቲካ ፓርቲዎች ከልባችሁ በቁርጠኝነት እንድትሰሩ ደግመን ደጋግመን ጥሪ እናቀርብላቸዋለን። አቶ ብናልፍ ለምራጩ ህዝብ ጥሪ አስተላልፈዋል። ይሄ ምርጫ ሰላማዊ እንዳይሆን በተለያየ መንገድ ውከትን፣ ብጥብጥን ለመፍጠር የሚንቀሳቀሱ ሁሉንም አካላት ህዝቡ በጽናት ሊታገላቸው ይገባል ብለን እናምናለን። ብልጽግና ለዚህ የሰላማዊ ምርጫ እንቅፋት ከሆነ ህዝቡ ሊታገለው ይፈልጋል። ብልጽግና በየትኛውም አካባቢ ተጽዕኖ እየፈጠረ ተቃዋሚ የፖለቲካ ፓርቲዎች በነፃነት እንዳይቀሳቀሱ የሚያደርግ ከሆነ ከማንም በላይ ህዝቡ እንዲታገለው እንፈልጋለን። በተመሳሳይ ሌሎች የፖለቲካ ፓርቲዎች፣ ተፎካካሪዎች ይሄ ምርጫ ሰላማዊ እንዳይሆን፣ ምርጫው በተሳካ ሁኔታ እንዳይካሄድ እንቅፋት የሚፈጥሩ ካሉ እረፉ ብሎ ህዝቡ መታገል አለበት። ከምርጫው በኋላ ህዝቡ የሰጠውን ድምፅ ሁሉም ፓርቲ አክብረው እንዲቀበሉ ምስክርነቱ ህዝቡ መስጠት አለበት። ብልጽግና ፓርቲ ደግሞ በአሸናፊነት እንዲወጣ ድምፃችሁን ለብልጽግና በመስጠት ከጎናችን እንድትሰለጉ ደጋግመን ደጋግመን በፍቅርና በአክብሮት ቅሪያችንን እናቀርብላቸዋለን። ለስድስተኛው ሀገራዊ ምርጫ የአማራ ብልጽግና ፓርቲ ለሕዝብ ተወካዮች ምክር ቤት 138ና ለክልል ምክር ቤት ደግሞ 294 እጩዎች ማቅረቡን ያስታወቁት ደግሞ የአማራ ክልል ብልጽግና ጽህፈት ቤት ኃላፊ አቶ አብርሃም አላይ ናቸው። ሕዝብ የወደደውን ይመርጣል። የሕዝብ ድምፅ ማክበር ግዴታ ነው ሲሉም ተናግረዋል። በክልሉ የሚወዳደሩ ሁሉም የፖለቲካ ፓርቲዎች ከአማራ ክልል ሕዝብ በታች ነን በስድስተኛው ሀገራዊ ምርጫ ሳንሳተፍ ስንሳተፍ ከስሜት መጫጫና ከስርዓት አልበኝነት መውጣት ይኖርብናል። ፉክክራችን ከተራ ምቀኝነትና ለስልጣን ከሚወዳደር ፓርቲ የማይጠበቅ ዘለፋና ማስጠንቀቂያ እንካ ሰላንትያ የተጫነው ቢሆን በፍጹም አይገባም። ገና ከጅምሩ ለድጋፍ የወጣን ህዝብ መዝለፍም ሆነ ማንቋሸሽ የእኛ ፖለቲከኞች መለያ መሆን በፍጹም የለበትም። ህዝብ ያመነበትን ይደግፋል። ህዝብ የወደደውን ይመርጣል። ህዝብ እንደ ህዝብ የሚሰራው ሁልጊዜ ትክክል ነው ተብሎ ይታመናል። ስለሆነም የህዝብን ድምፅ ማክበርም ሆነ መቀበል ተፈጥሯዊ ግዴታ እንጂ ለምርጫ ምንቶ በፍጹም ሊሆን አይገባም። የእኛ ተግባር ለምርጫው ብቁ ተወዳዳሪ ሆኖ መገኘት ነው። ይህን ስናደርግ ምርጫውን ሰላማዊ፣ ዲሞክራሲያዊና በመራጩ ህዝብ ዘንድ ተአማኒነት ያለው እናደርገዋለን። ስለሆነም ፉክክራችንን በወንድማማችነት መንፈስ እንድናደርገው በክልላችን ለሚወዳደሩ ለሁሉም የፖለቲካ ፓርቲዎች በድጋሚ ጥሪያችንን በአክብሮት የአማራ ክልል ርዕሰ መስተዳደር አቶ አገኘው ተሻገር በበኩላቸው ምርጫው ሰላማዊና ዲሞክራሲያዊ እንዲሆን ጠንክረው እንደሚሰሩ አስታውቀዋል። ምርጫውን ተገን አድርጎ ሰላምን ለማወክ የሚመጣውን ኃይል ግን እንደማይታገሱ ነው ያስጠነቀቁት። ዛሬ ዘረኞች፣ ጠባብ ብሔርተኞች በተለያየ መንገድ እንቅፋት ለመንግዛት የሚያደርጉትን እንቅፋት ለማበጀት የሚያደርጉትን እንቅስቃሴ በጥንቃቄ መመልከት መቻል አለብን። የአባቶቻችንን፣ የአያቶቻችንን፣ የወገኖቻችንን ታሪክ ሰርነት አጠናክረን መቀጠል መቻል አለብን። ብልጽግናን መምረጥ የሀገር የጀመርነውን ልማትና መልካም አሰራር ተጠናክሮ እንዲቀጥል ማድረግ ነው። የሀገራችንን አንድነት ማስቀጠል ነው። የሀገራችንን ሕልውና የማስቀጠል ጉዳይ ነው። ምርጫው ሰላማዊ እንዲሆን ከመቼውም ጊዜ በላይ ዝግጅታችን አጠናቀናል። ስለሆነም በምርጫ ምክንያት ማናቸውም አይነት ህገወጥነቶችን በአማራ ክልል አንፈቅድም። በምርጫ ምክንያት በምርጫ ምክንያት መከራከር ይቻላል። በምርጫ ምክንያት ሀሳብ መለዋወጥ ይቻላል። በምርጫ ምክንያት ሰልፍ ማድረግ ይቻላል። በምርጫ ምክንያት ብዙ ነገር ማድረግ ይቻላል። የዛሬውን የደብረ ማርቆስ ሰልፍ የሚተቹ ሰዎች አሉ። ይህ የሰለጠነ ፖለቲካ ነው። ማንኛውም ሰው ለሚፈልገው ፓርቲ ድጋፉን እንዲሰጥ መብቱን ማክበር መቻል ነው። ስለሆነም በምርጫ ምክንያት ግን ህዝባችን ማበሳቆል አይፈቀድም። በምርጫ ምክንያት የህግና ስርዓትን መጣስ አይፈቀድም። የተከበራችሁ የብልጽግና ፓርቲ ከፍተኛ አመራሮች እንድታውቁልን የምንፈልገው በክልላችን ምርጫን ታኮ የሚመጣ ማናቸውም አይነት ህግና ስርዓት አልበኝነት ህግን የሚጭ ስርዓት አልበኝነት እስካለ ጊዜ ድረስ ማናቸውንም አይነት ህግ የማስከበር እርምጃ ለመውሰድ የምንገደድ ሙ የአማራ ክልል ብልጽግና ፓርቲ ጽፈት ቤት ለህዝብ ተወካዮች ምክር ቤት ካቀረባቸው 138 እጩዎች መካከል ከአንዱ በስተቀር ሁሉም አዲስ ናቸው ብሏል። ሁሉም እጩዎች በትምህርት ዝግጅታቸው የተሻሉና ለህዝብ ጥቅም የቆሙ ናቸው ሲልም ፓርቲው ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባው አመሰግናለሁ። አድማጮች ተከታዩም የመጽሔት ርዕስ እዚያው ሶማሌ ክልል ውስጥ ያቆየናል። በሶማሌ ክልሏ ሲቲ ዞን የምርጫ ቦርድ በስምንት ቀበሌዎች ውስጥ በሚገኙ ሰላሳ የምርጫ ጣቢያዎች ምርጫ ላለማካሄድ ያስተላለፈውን ውሳኔ በመቃወም ሰልፍ ተደረገ። የኢሳ ጎሳ ኡጋዛዊ ምክር ቤትና የሀገር ሽማግሌዎችም ውሳኔውን ማውገዛቸው ተዘግቧል። አዲስ ቸኮል ዝርዝሩን ይዟል። በሲቲ ዞን ኡንዱፎና ሽኔሌ ከተሞችን ጨምሮ በተለያዩ አካባቢዎች የተካሄደው የተቃውሞ ሰልፍ መነሻ የምርጫ ቦርድ የአፋር ክልል የይገባኛል ጥያቄ ባቀረበባቸው ስምንት ቀበሌዎች ምርጫ ላለማካሄድ ያስተላልፈውን ውሳኔ በመቃወም እንደሆነ የዞኑ የወጣቶች ማህበር ሊቀመንበር የሆነው ጣይር ፋራ ሳሚሬ ለቪዮ ያስረድቷል። ሰለማ ሰልፊ ያወጣው ዓላማ ባለፈው ምርጫ ቦርድ ላይ ያወጣው ስምንት ቀበሌዎችና ሰላሳ ምርጫ ጣቢያ ለጊዜ ያግገናል ስለተባለ በዚህ ነው በሲቲ ዞን በምዕራብ ሲቲ እና በሲቲ ዞን ህስ ከፍተኛ ቅሬታ የክልሉ ፕሬዚዳንት ዞን እንዲቆም አንዱ ዓላማ ነው። ሁለተኛ ደግሞ የፌደራል ምርጫ ቦርድ ያወጣው መልስ እኛ እናቆ ቅሬታ አለን። ይህ መሬት የሲቲ ዞን መሬት ነው። ይህ ቀበሌዎች የሲቲ ዞን ቀበሌዎች ናቸው። የሶማሌ ክልል ስር ናቸው። ሰልፍ የተደረገው የሲቲ ዞን ዋና ከተማ ና ሽኒሌ እና ስልጣይ ወረዳዎች ዋና ከተማዎች ማለት ነው። የኤሳው ጓዛዊ ምክር ቤት አባላት እና የሀገር ሽማግሌዎች ዛሬ በሰጡት ጋዜጣዊ መግለጫም የምርጫ ቦርድን ውሳኔ እንደሚቃወሙ እና ከክልሉ ርዕሰ መስተዳድር ጎን እንደሚቆሙ አስታውቀዋል። በመጋቢት አስራ አምስት በኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው መግለጫ ስምንት ቀበሌዎች እና ወደ ሰላሳ የሚጠጉ ምርጫ ጣቢያዎች ከዚህ በፊት በተደረገው አምስቱ ምርጫዎች በሶማሌ ክልል ስር ድምፅ የሶማሌ ሕዝብ የሰጠበት አካባቢዎች ዘንድሮ ስድስተኛውን ምርጫ ድምፅ አትሰጡም የሚል ብሔራዊ ምርጫ ቦርድ ያወጣውን መግለጫ ለመቃወም ነው እዚህ የተሰበሰብ ነው። ሁለተኛው ደግሞ የሶማሌ ክልል ፕሬዚዳንት አቶ ሙስጠፌ መሐመድ ኡመር በሰባተኛው ወር 16 የጻፉትን ደብዳቤ ለመደገፍ ነው። ይሄ ደብዳቤ የግል ሀሳባቸው ሳይሆን የሶማሌ ህዝብ ውሳኔ መሆኑን ለመሳወቅ ነው። የውጋዛይ ምክር ቤቱ አባላት ምርጫ ቦርድ አስፈላጊ ማስተካከያ ካላደረገ የመራጮች ምዝገባ ሆነ ሌሎች የምርጫ ሂደት ስራዎች እንደሚሰናከሉ ነው የገለጹት። ሀገራችን በአሁኑ ሰዓት ያለችው በጣም በትልቅ ችግር ውስጥ ነው ያለችው። ብዙ ጠላት የበዛባት ነው። እኛ ደግሞ የጣላቶቿን እግሮቿን እንደሚዝላት አንፈልግም። አንፈልም ምንድነው አገራችን በአሁኑ ሰዓት ከግብጽ ጋር ከሱዳን ጋር ከጁንታ ጋር ብዙ ችግሮች አሉ። እኛ ደግሞ የሶማሌ ህዝብ ደግሞ ከዚህ ጎን ሆነን አገራችንን እግሯን እና እናቃለን። ለሀገራችን ተርፎ ለእኛም ችግር ነው። ስለዚህ እኛ በሰላማዊ መንገድ ነው፣ በሰላማዊ መንገድ ነው የምንጠይቀው ይሄ ፍትሐዊ ያልሆነ መሬትን ለሌላ አሳልፎ መስጠት ማንኛውም ሶማሌ የማይቀበሉ። የብሔራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ባለፈው አርብ ከቪኦኤ ጋር በነበራቸው ቆይታ እንደገለጹት ውሳኔያቸው የምርጫ ሂደቱን የግጭት መንስኤ እንዳይሆን መከላከል እንጂ ስምንቱ ቀበሌዎች ለአፋር ወይም ለሶማሌ ክልል ይገባሉ ብሎ ለመወሰን አይደለም ብለዋል። ቦርድ እንደዚህ አይነት ውሳኔዎችን ሲወስን ውሳኔዎች ላይ የሚደርሰው ከአስተዳደራዊ ውስጥ ጋር በተገናኘ ወይም በመሳሰሉት ነገሮች ሳይሆን የምርጫን ሰላምንና ጸጥታን ከማስጠበቅ አንጻር ችግር የሚፈጥሩ ቦታዎች ላይ እንዴት አድርገን ምርጫውን ማስፈጸም እንችላለን ከሚል መነሻ ተነስቶ ነው የሚወስነው። በዋናነት ቦርዱ ያለው ምንድን ነው፣ እነዚህ ስምንት ቀበሌዎች እንደዚህ አይነት ማህበራዊ ማህበረሰብ መካከል ያለ ግጭት፣ ክርክሮች እንደዚህ የመሳሰሉት ነገሮች ካሉባቸው ምርጫን በምናካሄድበት ወቅት በጣም አስቸጋሪ ይሆናል። እንደገና ደግሞ ምርጫ ጣቢያዎች መቋቋምና ምርጫ መካሄድም ፈርዘን ለሆነ የሰላም መደፍረስ ምክንያት መሆን ስለሌለበት እነዚህ ቦታዎች ላይ አላካሄድም ብሎ እራሱን ነው ወዝድሮ ያደረገው የወጣው ማለት ነው። ስለዚህ ያ ማለት ቀበሌዎቹ ለሶማሌ ክልል ወይም ደግሞ ለአፋር ክልል የተሰጡ ናቸው ወይም መስተዳድራዊ ወሰን ጋር የተገናኙ ውሳኔዎች ናቸው ማለት አይደለም። የአፋር ክልል በስምንት ቀበሌዎች ላይ የገባኛል ጥያቄ እንዳለው እና በሶማሌ ክልል ስር ሆኖ ምርጫ እንዳይከንባቸው መጠየቁን ተከትሎ ብሔራዊ ምር ምርጫ ቦርድም በስምንቱ ቀበሌዎች ምርጫ እንዳይካሄድ የወሰነ ሲሆን፣ ይህንኑ በመቃወም የሶማሌ ክልል የላከውን የስተካከል ጥያቄም አልተቀበለውም። ወደፊት እንደ ስምንቱ ቀበሌዎች ሁሉ የግጭት ስጋት ሊሆኑ ይችላሉ ተብለው በተመረጡ ሌሎች አካባቢዎችም ሁኔታዎች እየታዩ ተመሳሳይ ውሳኔ ሊወሰን እንደሚችል ነው የኮሚኒኬሽን ዳይሬክተሯ ሶሊያና ሽመልስ ለቪ ያስረዱት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ጅጅጋ። ፌስቡክ መረጃዎችን የሚያጣሩ ባለሙያዎች የቀጠረ፣ ትዊተር መረጃዎች ላይ ምልክት እያስቀመጠ፣ ጉግል ደግሞ ሐሰተኛ መረጃ ያላቸውን ምስሎች ከድረ ገጹ ላይ እያወረደ ቢሆንም የሐሰተኛ መረጃ ለቴክኖሎጂ ኩባንያዎች የማይጠፋ ችግር ሆኖባቸዋል። የዩናይት ስቴትስ ህግ አውጪዎች አዲስ መቆጣጠሪያ ደንብ ለማውጣት እየተነጋገሩ ባሉበት በአሁኑ ወቅት ትላልቆቹ የማህበራዊ ሚዲያ ተቋማት የሐሰተኛ መረጃዎችን ስርጭት እንዲቆጣጠሩ ግፊት እየተደረገባቸው ነው። ቲና ተርነር ያጠናከረችውን ያጠናቀረችውን የዚህን ዘገባ ዝርዝር ስምኝሽ የቆየት ታቀርበዋለች። አዲሱ የዩናይትድ ስቴትስ ፕሬዚዳንትና ምክር ቤታቸው የቴክኖሎጂ ኩባንያዎች ጽንፈኝነትንና የሐሰተኛ መረጃ ስርጭትን ከአገልግሎታቸው ላይ እንዲያጠፉ የተጠናከረ ግፊት እያደረጉ ነው። ህግ አውጪዎችም እርምጃ ለመውሰድ ተዘጋጅተናል ይላሉ but have failed to walk the walk. It appears now that Congress will have to compel you. ታሪክ እንደሚያሳየው ብዙ ወሬዎች ተወርተዋል፤ ወደ ተግባር ግን መሄድ አልቻሉም። ስለዚህ ትርጉም ያለው ለውጥ ለማምጣት ምክር ቤቱ ምናልባት በቅጣት ሊያስገድዳቸው ይገባል። በቅርቡ በአሜሪካው ምክር ቤት ቀርበው ቃላቸውን የሰጡት የፌስቡክ፣ ትዊተር እና የጉግል ባለቤት የሆነው አልፋቤት ስራ አስኪያጆች በድኅረ ገጾቻቸው ላይ የሚሰራጩ ሐሰተኛ መረጃዎችን ለማጥፋት ወስደናል ያሏቸውን እርምጃዎች አስረድተዋል። ፌስቡክ ለምሳሌ ኮቪድ-19ና ክትባቱ ዙሪያ የተሰራጩ 12 ሚሊየን ሐሰተኛ መረጃዎችን ማውረዱን የገለጸ ሲሆን በዚህ ዙሪያ የሚሰሩ 35 ሺ ሰራተኞች እንዳሉትም ተናግሯል። እነዚህ እርምጃዎች ግን የማህበራዊ ሚዲያዎችን አልጎሪዝም በመጠቀም ሰዎችን ጽንፈኛ ለሆኑ አስተሳሰቦች ከማጋለጥ አልፈው በምክር ቤቱ ላይ የተቃጣው ጥቃት አይነት ድርጊት እንዲከሰት እያደረጉ ነው ብለው ለሚያምኑት የምክር ቤቱ አባላት ብዙም አጥጋቢ አይመስሉም። ማይክል ዶያል በምክር ቤቱ የዲሞክራት ተወካይ ስ you are picking engagement and profit. ጥቃቱን ያነሳሳው እንቅስቃሴ የተጀመረውና የተገፋፋው በእናንተ መድረክ ነው። ከህብረተሰቡ ደህንነትና ጤና ከሀገራችንና ከዲሞክራሲያችን ይልቅ በገጻችሁ ላይ ያለው ግንኙነትና የምታገኙትን ትርፍ መርጣችኋል። የሪፐብሊካን ተወካይዋ ካቲ ማክሞሪስ ሮጀርስም በዚህ ሀሳብ ይስማማሉ። It's እንደ ወላጅ የእናንተ የትስስር መድረኮች ትልቁ ፍርሃቴ ናቸው። ሶስት እድሜያቸው ለትምህርት የደረሱ ልጆች አሉኝ። ለእድገታቸው፣ ለአእምሮ ጤናቸውና ለደህንነታቸው አስጊ ነው። አልጎሪዝማቹ ወይም በቡድን የምትበድቡት ነገር በደንብ ተከታትየዋለው፣ ወዴት እንደሚያመራቸውም አይቻለሁ። ያስፈራል። ይህ ደግሞ የእኔ ስሜት ብቻ አይደለም። ሀሰተኛ መረጃዎችን እየተዋጉ ሰዎች ሀሳባቸውን በነጻነት እንዲገልጹ ማድረግ እጅግ ከባድ እንደሆነ ሶስቱ አመራሮች አስረድተዋል። ይሄ በብዙ መልኩ ህብረተሰብ ውስጥ ያለው ችግር ነጸብራቅ ነው ሲሉም ማርክ ዙከንበርግ ተናግረዋል። ፖለቲካ ሚዲያ ኢንቫሮንመንት ድራይቭዝ አሜሪካንስ አፓርት አሁን የምናየው መከፋፈል ፖለቲካውና የዜና አውታሮች አሜሪካኖችን በመለያየት ያደረሱት ውጤት ነው ብዬ አምናለሁ። ህግ አውጪዎች በማህበራዊ ትስስር ገጾች ላይ ለሚወጡ ሁከት ቀስቃሽ ንግግሮችና የሰዎችን ህይወት እየቀጠፉ ላሉ የሐሰተኛ መረጃ ስርጭቶች ኩባንያዎቹን ተጠያቂ ለማድረግ እያሰቡ መሆኑን ግልጽ ቴክኖሎጂ የተሰኘ ፕሮጀክት ዳይሬክተር የሆኑት ኬቲ ፓውል ያስረዳሉ። The question is, how can these companies be held liable in a way that actually incentivizes them to take meaningful steps to reduce harmful content on their platforms? <laughs> ነገር ግን እንደ ዲሞክራሲና ቴክኖሎጂ ማዕከል ስራ አስኪያጅ አሌክሳንድራ ጊቨንስ ያሉ አስተያየት ሰጪዎች ይህ አይነት እርምጃ ኩባንያዎቹ ንግግርን በከፍተኛ ሁኔታ ሳንሱር እንዲያደርጉ ሊያደርጋቸው ይችላል ሲሉ ስጋታቸውን ይገልጻሉ። ሊያደርጉ ለፖለቲካ ነክ ወይም ጽንፈኛ ንግግሮች ኩባንያዎቹ ተጠያቂ የሚሆኑ ከሆነ የሚያደርጉት ማስተካከያ ወደ ሌላ አቅጣጫ እንዲሄዱ ሊያደርጋቸውና ሀሳባቸውን እንዲገልጹ የሚፈልጓቸውንም ድምጽ ሊያፍኑ ይችላሉ የሚል ስጋት አለ። እርግጡ ነገር የማህበራዊ ትስስር ተቋማት የሀሰተኛ መረጃዎች ስርጭትን ለመግታት እርምጃ እንዲወስዱ ግፊት እየተደረገባቸው መሆኑ ነው። የሕግ አውጪዎችም የቴክኖሎጂ ኩባንያዎቹ ያንን እንዲያደርጉ እንዴት እንደሚያስገድዷቸው እየተመካከሩ ነው። በቲና ቲርነ ለቀረበው ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ ለጥያቄው መልስ በጥያቄ ተሳተፉ። የዚህ ሳምንት የጥያቄው መልስ እንግዳችን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ናቸው። መጪውን ምርጫ በተመለከተ ለጥያቄዎቻችሁ 2022059942 በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት ጥያቄዎቻችሁን ካስቀምጣችሁ ይደርሰናል። 2022513505 ለዋትሳፕ ብቻ ሆርን አት ቪኦኤ ኒውስ ዶት ኮም በኢሜይል አት ቪኦኤ አማሐሪክ በፌስቡክ ገጻችን ላኩልን። ሃሽታግ ቪኦኤ አማሐሪክ የትዊተር ገጻችንን በመጠቀም ጥያቄዎቻችሁን አድርሱን። በተጨማሪም ስልክ ቁጥራችሁን ከላካችሁልን እኛ ደውለን ጥያቄዎቻችሁን እንቀበላለን። የአሜሪካ ድምፅ ክቡራትና ክቡረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በሀዱ ራዲዮ 94 ነጥብ 3 እና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭት እንዘልቃለን። ቀዳሚው በኮቪድ-19 ላይ ያተኮረ ቅንብር ወደ አዲስ አበባ ይወስደናል። ኮቪድ-19 ዓለም አቀፍ ወረርሽኝ ሆኖ ከተከሰተ አንድ አመት ሞላው። ያለፈው አንድ ዓመት በብዙ ግራ መጋባት የተሞላና ስለ ወረርሽኙ ለማወቅ እንዲሁም ለመከላከል ሊወሰዱ በሚገባቸው እርምጃዎች ላይ ብዙ መረባረብ የነበረበት ነበረ። በዚህ ትግል ውስጥ አብላጫውን ድርሻ ያዙት ደግሞ በግንባር ተሰልፈው ከማይታወቀው ወረርሽኝ ጋር ሲተናነቁ የቆዩት የሕክምና ባለሙያዎች ናቸው። ኮቪድ-19 ካመጣቸው ውስብስብ ፈተናዎች ጋር ሲታገሉ የሚውሉ ሐኪሞችና ሌሎችም የሕክምና ሰራተኞች ከአንድ አመት የሌት ተቀን መረባረብ በኋላ በስራ ጫና ለሚመጣ ጭንቀትና መዳከም እየተጋለጡ መሆናቸው በዓለም ዙሪያ እየተነገረ ነው። በተለይ ኢትዮጵያ ውስጥ የቫይረሱ ስርጭት እጅግ እያሻቀበ ከመምጣቱ ጋር ተያይዞ ሐኪሞች አሁንም ድረስ በከፍተኛ የስራ ጫና ስር ናቸው። በቅዱስ ጴጥሮስ ሆስፒታል የኮቪድ-19 ጽኑ ህሙማንና ድንገተኛ ህክምና ክፍሎች ባልደረባ የሆኑ ሐኪሞችን ያነጋገረችው ኤደን ገረመው ኮቪድ-19 ስላደረሰባቸው ጫና እንዲሁም ሆስፒታሎቹ እየወሰዱ ስላሏቸው እርምጃዎች ተከታዩን ዘገባ አሰናድታለች። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር መታሰቢያ መስፍን ያለፈው አንድ አመት ውስጥ የተፈጠረው የኮቪድ-19 ወረርሽኝ በህክምና ባለሙያዎች ላይ ከዚህ ቀደም አጋጥሟቸው በማያውቅ መልኩ ከባድ የሆነ የአካልና የስነ ልቦና ጫና እንደፈጠረባቸው ያስረዳሉ። ስለ በሽታው የነበረው መረጃ ይህ ስለነበረ ስለ በሽታው የሚታወቁ ትንሽ በተወሰኑ ባለሙያዎች ላይ የተጋነነ ስርዓት ነበረ። ስለዚህ ያ የተጋነነ ስርዓት ምን ያመጣል? የግል የበሽታ መከላከያ ቁሳቁስ አለ አግባብነትን አብዝቶ መጠቀም እንደሱ አይነት ነገሮች እናያለን። አንዳንዴ ቀላል ነገሮች እንደዚህ እንደዚህ ስራዎች ይሰሩ ምናምን ስንል የባህሪ ለውጦች በቀላሉ የተወሰኑ ባለሙያዎች ላይ ቢሆን የሚታየው ድሮ ከነበራቸው በስራ ከነበራቸው ባህሪ ትንሽ ለየት ያሉ ነገሮች እናያለን።

ያ ማድረግ ነው። ጥረት እያደረግነው የነበረው። ዶክተር ትግስት ተስፋዬ በአዲስ አበባ ኮቪድ አስራ ዘጠኝ ፊልድ ሆስፒታል ውስጥ የድንገተኛ ና የጽኑ ህሙማን ክፍል የክሊኒካል አገልግሎት ዳይሬክተር ናቸው። ኮቪድ አስራ ዘጠኝ ከገባበት ጊዜ ጀምሮ በሐኪሞች ና በተለይም በነርሶች ላይ እጅግ ከፍተኛ የሆነ የስራ መደራረብ ና ድካም ያስከተለ መሆኑን ጠቅሰው ሁኔታውን ያባሰው ደግሞ ህሙማን ተነጥለው በሚቆዩባቸው ጊዜያት እነሱን የሚያግዝ አስታማሚ አለመኖሩ ነው ይላሉ። በፊት የምናያቸው ኬቶች ብዙም ሲቪር ኬዞች አልነበሩ። ጽኑ ህሙማን ውስጥ የሚፈልጉ ኬዞች አልነበሩ። አብዛኞቹ በሲምፕል አይሶሌሽን እና ትሪትመንት ብቻ በቃ አይሶሌት መደረግም ብቻ ለይቶ መቆየቱ ብቻ ነበር የሚፈልጉት። አሁን ግን የምናየው ነገር ከሱ ኮምፕሊትሊ ተቃራኒ ነው። ምንድን ነው አብዛኞቹ የሚፈልጉት? ኦክሲጅን ሪኳርመንት አላቸው፣ ኦክሲጅን ይፈልጋሉ። ከኦክሲጅን ሪኳርመንት ተጨማሪ ደግሞ የመተንፈሻ ማሽንን የሚፈልጉት አካባቢዎች ቁጥር በጣም በእጅጉ እየጨመረ ነው። የአገሪቷ ካፓሲቲ ደግሞ ወይም የአገሪቷ አቅም ደግሞ በጣም በጣም ማለት ውስን ነው። በዚህ አቅም ማለት ነው ብዙ ብቻ ሳይሆን ጽኑ ህሙማን ውስጥ ያሉት ታካሚዎች ራሱ ቁጥር በጨመረ ቁጥር የጽኑ ህሙማን ያለንም ስፔሻሊስቶች ቁጥር ደግሞ በጣም ውስን ነው። ራሱ እንደምናውቀው ኦቨር ኦቨርታይም ወይም የስራ ጫና ነው እነሱ ሌም እየጨመረ ነው። ውስን ሰው ስለሆነ ያለን እነሱ ተከታታይ ያለምንም እረፍት እንዲሰሩ እያስገደድናቸው ነው። ስፔሻሊ ደግሞ ነርሶችም ሙት ላይ ብቻ ሳይሆን ይሄ ነገር የነርሲንግ ኬራችንም ላይ ታላቅ ጫና ያደረገው ምክንያቱም ጽኑ ህሙማን ሲገቡ ምንድነው የሚደረጉት፣ አብዛኞቹ አንድ ለአንድ ነው፣ አንድ ነርስ ለአንድ ታካሚ የምናረገው ስታንዳርዱም እንደዛ ስለሚያደርግ ማለት ነው። እራሳቸውን አያውቁም አብዛኞቹ። ለዚህ እራሳቸውን የማያውቁ ከሆነ ደግሞ የሚያገላብጣቸው ያስፈልጋል። በየሁለት ሰዓቱ ምግብ መመገብ አለ፣ መድኃኒት መስጠት አለ። በጣም ማለት ጫናው በየጊዜው ስፔሻሊ እንደው ነርሶቻችን ላይ በጣም በጣም በጣም እየበዛ ነው ይመጣል። ዶክተር ትግስት አክለውም አንድ የሕክምና ባለሙያ በአንድ ዙር ሀያ አራት ሰዓት እንደሚሰራና በተለይም በጽኑ ህሙማን ክፍል ውስጥ ያለው ሙሉ ለሙሉ አካልን መሸፈን የሚጠይቀው የሐኪሞች ልብስ በራሱ ሁኔታውን አድካሚ ከሚያደርጉት ነገሮች ውስጥ አንዱ መሆኑንም ይገልጻሉ። አንድ ሺፍት ሰው የሚጠበቀው አንድ ሐኪም ወይ አንድ ነርስ በፊልድ ሆስፒታል ውስጥ የሚሰራው ለስድስት ሰዓት ነው። በየስድስት ሰዓቱ መቀየር አለበት። ምክንያቱም የአይ የአይሲዩ ልብስ ሙሉ ሰውነት ሸፍን ሀዝማት ሱት የምንለዋለን እሱ ልብስ ውስጥ መቀመ ተቀምጠሽ ማክሲመም ሊቆይ የሚችለው ከስድስት እስከ ስምንት ሰዓት ነው። ስምንት ሰዓት ብዙ ጊዜ በቃ ማለት የሚቻል አይደለም። ስለዚህ በየስድስት ሰዓቱ ነው አሁን ስታፉን እየቀየርን ያለ ነው። ወይም እኔም ደግሞ የምሰራው በየስድስት ሰዓቱ ግን ይሄን ስልሽ ደግሞ በእሱ ከስድስት ሰዓት በኋላ ወተን እናርፋለን ሳይሆን፣ በተፈለግሽበት ሰዓት ደግሞ ተመልሰሽ ትገናለሽ። ስለዚህ the mm -hmm. uh yeah, i የትኛውም ነገር ችግር ካለ የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር የሆኑት ዶክተር መታሰቢያ መስፍን በሽታው እንደገባ ሰሞን በሕክምና ባለሙያዎቹ ላይ ስለ በሽታው ካለመረዳትና ለቤተሰቦቻቸውም እንዳ የነበራቸውን ከፍተኛ ፍርሃት አስታውሰው ለስምንት ወራት ያህል የሕክምና ባለሙያዎቹ ከቤተሰቦቻቸውና ከግላዊ ህይወታቸው በመራቅ በካምፕ እንደቆዩና ያም የራሱ ጫና እንደነበረው ይገልጻሉ። ቴዞ እንደገባ ለስምንት ወር አካባቢ ባለሙያዎች ከቤተሰባቸው ተለይተው ካምፕ ውስጥ ገብተው ነበር የሚኖሩት። ወደ መስከረም አካባቢ ነው ከካምፕ የወጡት። በዛ ጊዜ አሁን የነበረው ችግር ምንድን ነው? አንደኛው ከቤተሰቦቻቸው ተለይተው ለታም ለረዥም ጊዜ ነው የቆዩት። አንዳንድ አስፈላጊ የሆኑ ነገሮች ካምፕ ውስጥ ቢሟሉም ግን ያን ያህል ቤትን የሚጠካ አልነበረም። ከዛ ጋር ተያይዘው ችግሮች ነበሩ። ሌላው ረዘም ላለ ጊዜ ደግሞ ሁሌ ስለ ኮሮና ቫይረስ እያሰቡ ስለዛና ስለተኝ ስጌት ቀንያቁ ስለቆዩ አንዳንድ የስነ ልቦና ጫና ውስጥ ነበሩ። እነዚህን ችግሮች ለማቃለልም ሆስፒታሉ የቤተሰብና የማህበረሰብ ድጋፍ ቡድን በማቋቋም ባለሙያዎቹ የስነልቦና ልቦና ድጋፍ እንዲያገኙ በማድረግና በተጨማሪም ሙያተኞቹ ያለባቸውን አካላዊ መዳከም ለመቀነስም የሰዓት ማሻሻያዎችን በማድረግ እየሰሩ መሆኑን ያስረዳሉ። እንግዲህ እነዚህን ለማቃለል በሆስፒታላችን ሳይካትሪስት አለና ሳይካትሪስታችን የምትመራው ቲም አለ። የፋሚሊ ሶሻል ኢንድ ስታፍ ሰፖርት የሚባል ቲም አለ። የቤተሰብ እና የማህበረሰብ ድጋፍ ድጋፏ ለባለሙያዎቹ ማለት ነው። እሱ የሚያደርግ ቡድን ነበረም። ቡድኑ ምንድነው የሚያደርገው? ባለሙያዎቹ በስልክ ማነጋገር ሲፈልጉ በስልክ ያናግሩና አንዳንዴ የስነ ልቦና ምክር ይሰጧቸዋል። ያው ደግሞ ፕሮግራሞች እያዘጋጁ ትሬኒንጎችም እየተዘጋጁ እንደዚህ ያለውን ጭንቀት ለማጋራት ወይም ደግሞ እነሱ ላይ ትንሽ ለማቅለል ሙከራ ተደርጎ ነበር። ሌላው እናደርግ የነበረው ምንድን ነው? የባለሙያዎቹን የሚሰሩበትን ሰዓት የተለያዩ ሽፍቶች በመጠቀም ከበሽተኞች ጋር የሚቆዩትን ጊዜ የበሽተኞቹን ለአገልግሎት ማግኘት ያለባቸውን ሕክምና ሳያጓድል ገገቡበትን መራ ግብሮች እና ክፍለ ጊዜዎች አጭር አጭር በማድረግ ከልብሱም ጋር እዛን ሲቆዩ ከሚሰማቸው ስሜት ጋር እንዲሁም ደግሞ ከቦታ ቦታ በማቃየር መደበኛ በሆነ ሁኔታ እያዟዟርን ነበረ የምንጠቀመው። እንደዚህ በማድረግ ነገሮቹን ለማቅለል ተሞክሯል። ያው በሽታው ሲመጣ ከነበረ ፍራት አንጻር ባለሙያዎቹም በዚህ አጋጣሚ እንዲያውም አመስገን እፈልጋለሁ። ዓለም አቀፉ የነርሶች ምክር ቤት ከመስከረም ወዲህ የኮቪድ-19 ህሙማንን በማገዝ ላይ የሚገኙ የሕክምና ባለሙያዎች የስነ ልቦና ጭንቀት መጨመሩን ያስታወቀ ሲሆን፣ በአጠቃላይ በዓለም ዙሪያ ያሉ የጤና ባለሙያዎችን ለማስቱራማ ወይም ለወል የስነ ልቦና ጭንቀት መዳረጋቸውን ገልጿል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንዶች አጭር ሞገድ በአሃዱ ራዲዮ 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። በተከታዩ ሳምንታዊ ቅንብር አፍሪካ ነክ ርዕሶች ደግሞ ወዲህ ወደ ዋሽንግተን እንመለስ። ሳምንታዊው ስፖርት በሳምንቱ አጋማሽ ላይ ያስመዘገበውን ድል ተከትሎ የኢትዮጵያ እግር ኳስ ብሔራዊ ቡድን በመጪው ዓመት ካሜሮን ያውንዴ ላይ በሚዘጋጀው የአፍሪካ ዋንጫ ላይ ለመሳተፍ ያለውን ዕድል አስፍቷል። ባህር ዳር ላይ የማዳጋስካር አቻውን የገጠመው ብሔራዊ ቡድኑ አራት ለዜሮ አሸንፏል። አማኑኤል ገብረ ሚካኤል፣ አቡባከር ናስር፣ ጌታነ ከበደና ሽመልስ ከበደ የኢትዮጵያን የጎል እሩምታዎች አከታትለዋል። ከድሉ በኋላ አይቬሪኮስትን በመከተል በምድብ ኬ ውስጥ ሁለተኛ ደረጃ ላይ የምትገኘው ኢትዮጵያ በነገ ዕለት የሚደረጉ ጨዋታዎች ከስምንት ከአመታት በኋላ ወደ አፍሪካ ዋንጫ መመለስ አለመመለሷን ይወስናሉ። በነገ ዕለት አቤጃን ላይ ኢትዮጵያ የአፍሪካ ዋንጫ ተሰላፊ መሆኑን ከወዲሁ ያረጋገጠውን የአይቨሪ ኮስት ብሔራዊ ቡድን ትገጥማለች። ኢትዮጵያ በዚህ ጨዋታ ላይ ካሸነፈች ወይንም ደግሞ አቻላቻ ከወጣች የአፍሪካ ዋንጫ ተሰላፊ ትሆናለች። በሌላ በኩል ማዳጋስካር ቶማሲና ላይ ከኒጀር የምትጫወተው ማዳጋስካር ባለድል ለመሆን ከፍተኛ ትጋት ይጠበቅባታል። ከድል በተጨማሪ ከአይቨሪ ኮስት ጋር የምትገጥመው ኢትዮጵያ ካልተሸነፈች በስተቀር ብሔራዊ ቡድኑ በአፍሪካ ዋንጫ ላይ የመሳተፉ ነገር አጠራጣሪ ይሆናል። በሳምንቱ መጨረሻ በጣሊያን ሀገር ሳን ቪቶሬ ኦላና በተደረገ የሀገር አቋራጭ ውድድር ኢትዮጵያውያንና ኬንያውያን ድል ቀንቷቸዋል በወንዶች 10 ኪሎ ሜትር ከኢትዮጵያ ንብረት መላክ አንደኛ እንዲሁም ሙክታር ኢድሪስ ሦስተኛ ሲወጡ ኬንያዊው ሊዮናርድ ቤት ደግሞ ሁለተኛ ደረጃን ይዘዋል በሴቶች ስድስት ነጥብ ሁለት ኪሎ ሜትር ሀገር አቋራጭ ሩጫ ውድድር ላይ ፀሐይ ገመቹ ከኢትዮጵያ አንደኛ ስትወጣ ቢትሬስ ቺቤት እና ቪላ ቺሌንጋት ከኬንያ ተከታትለዋት ገብተዋል ሁለተኛና ሦስተኛ ደረጃንም ይዘዋል ኢትዮጵያውያን የእግር ኳስ ደጋፊዎች በተደሰቱበት ሳምንት የዩናይትድ ስቴትስ ብሔራዊ ቡድን ደጋፊዎች ግን ሀዘን ገብቷቸዋል። የዚህ ምክንያቱ ደግሞ ብሔራዊ ቡድናቸው በመጪው የጃፓን ኦሎምፒክ ላይ ለመሳተፍ የሚያበቃውን ድል አለማስመዝገቡ ነው። ብሔራዊ ቡድኑ የሰሜን ማዕከላዊና ካሪቢያን ሀገሮች የእግር ኳስ ማህበር የኦሎምፒክ ማጣሪያ ውድድር ላይ በሆንዱራስ ተሸንፏል። ዋን ካርሎስ ኦብሪጎንና ሉዊስ ፓልማ ለሆንዱራስ ጎሎቹን ሲያስቆጥሩ ጃክሰን ዌል ደግሞ ለዩናይትድ ስቴትስ አንድ ጎል አስቆጥሯል። የብሔራዊ ቡድኑ አሰልጣኝ ጄሰን ክሬስ በውጤቱ በእጅጉ ማዘናቸውን ስለመግለጻቸው ሮይተርስ ዘግቧል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላለፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃቸው አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከዕለቱ ዋና አዘጋጅ ሰለሞን አባት እና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ግን ሰላም፣ ደህና አደሩ Lays <laughs> and the day, ladies and the day, sudden

A mild of a day,